The voice of a ሰሞኑን በውጥረት ውስጥ በሰነበቱት ሻኪሶና ለገደንቢ ቢ ከተሞች ዛሬ የመከላከያ ኃይል አባላት መግባታቸውን ነዋሪዎቻቸው ገለጹ። አዶላ ዋዩ ውስጥ ከትናንት በስቲያ የተገደለ ጓደኛቸውን አስከሬን ለመቅበር ሄዱ በነበሩ ባጃጅ ነጂዎች ላይም ድብደባ መፈጸሙ ተሰምቷል። ሶሎሞን አባተ ወደዚያው ደውሎ አንዳንድ የከተማይቱና የአካባቢውን ነዋሪዎችና የፖሊስ ባልደረባ አነጋግሮ ተከታዩን አጠናቅሯል። የሰሞኑ ውጥረት ዛሬ ረገብ ያለ ቢመስልም የወታደሮቹ በከተሞች ውስጥ መታየት ግን በሰው ስሜት ላይ የተወሰነ ጫና ማሳደሩን ያነጋገርናቸው ገልጸውልናል። የሁለተኛ ደረጃ ትምህርት ቤት ተማሪ መሆኗን የነገረችኝ የሻኪሶ ከተማ አንዲት ወጣት የጠቆመችኝም ይህንኑ ነበር። ዛሬ በሻኪሶ ከተማ ውስጥ ብዙ እንቅስቃሴዎች አሉ። ብዙ አጋዚዎች ገብተዋል። ብዙ ወታደሮች ከላይ ልዩ ኃይል በመባል የሚታወቁት ሬድ ኬፕ የሚያደርጉት ተጨማሪ ኃይል ተብሎ ከዞን ነው የተደውሎ የመጡት ዛሬ የታሰሩ አሉ። ዛሬ የታሰረ የለም ለጊዜው እና ስለዚህ የሚመለከተው አካል ወይም ደግሞ የሚመለከተው መንግስት በሻኪሶ ከተማ ላይ እየተደረገ አሰቃቂ ያለው መንግስት ለምሳሌ ለኦሮሚያ መንግስት የሰው ልጅ እየሞተበት ነው። የሰው ልጅ እየደማበት ነው። ደሙ እየፈሰሰ ነው። ለምን ቆሞ ያየናን? እኛ ኦሮሞ አይደለንም ወይ? የዜግነት ግዴታ የለበትም ወይ? ይሄንን ነገር ለሚመለከተው አካል አቤቱታዬን አቀርባለሁ እና መጥቶ እንዲህ አይን፣ ምን ላይ እንዳለን፣ ምን እንደተጎዳን፣ ምን እንዳነሰን መጥቶ እንዲጠይቀን በክብር ገልጻለሁ። ጥያቄያችን ይህ የወርቅ ማምረቻ ስራው ይቁም የሚል ነው ብላኛለች። ሰቦምቱ ልማትና ኢንቨስትመንት የስራም እድል ያለበት ነውና ምን ማለትሽ ነው ብያት ነበር። ይዘጋ የምለው ምክንያቴ እኔ ይህ ሳናይድ አሲዱን ማስታገሻው ወይም ደግሞ ዳይሜጅ ማድረጊያው መድኃኒት ወይም ደግሞ እንደዚህ አይነት አሲዶች እስኪገኙ እና ደግሞ መቆጣጠሪያው እስኪገኝ እና ደግሞ እዛ ላይ ዲፔንድ ሆነ የሚሰራው ባለ ሀብት ለህብረተሰቡ፣ ለአካባቢ ጠቃሚ የሆነ ከሆነ ነው እንጂ እስከዛ ድረስ ነው እንጂ እና ይቁምልን የምንለው ሌላ ምክንያት የለንም። ለምን እቺ አገሪት በተለይ በኦሮሚያ የጀርባ አጥንት የሆነው አንድ ማዕድን የሚገኘው በሀገራችን ይሄ በሻኪሶ ከተማ የሚገኘው ነው። ስለዚህ ነው እንጂ ሌላ ምክንያት ኖሮን አይደለም። ይዘጋ ካልን ብዙ ህብረተሰቦቻችን ይጎዳሉ። እዛ ውስጥ የሚሰሩ የኛም ዜጋ አለ። ስለዚህ ይዘጋ ሳይሆን ይቆምልን፣ ለትንሽ ጊዜ ይሄን ማስታገሻው እስኪገኝ ድረስ እና ያው ለህብረተሰቡ ጠቃሚ የሆነ ባለሀብት መጥቶ እስኪ ሰራልን እና ህብረተሰቡን፣ አገራችንን፣ ወጣታችንን፣ የኦሮሞን ህዝብ አሳታፊ የሆነ ባለሀብት እስኪመጣልን ድረስ ነው ይዘጋልን ወይም ደግሞ ይቁምልን የምንለው። ወደ አዶላም ደውዬ ሰሞኑንም ስላለው ሁኔታ ሲገልጹልን የነበሩትን የከተማይቱን ነዋሪ አቶ ደንበላ ኤዴማን አነጋግሬ ስለ ሁለቱም ከተሞች ጠይቄ ነበር። ሻክሰው በእርግጥ ከኔ አስራ ዘጠኝ ኪሎ ሜትር ይርቃል። ብዙ እንትን የከፋ ነገር የሰማሁት የለም። አዶላስ? እንዴት? የአዶላ ሁኔታ ያ አዶላ በስጋት በፍራቻ ተማሪዎች እየተደበደቡ አንድ የሞቴ ወጣት ልጅ አለ የኦሮሚያ ፖሊስ የገደለው። መቼ? ትላንትና ማክሰኞ። እሺ፣ ማን ነው እሱ? አማኑኤል ደስታ ይባላል። እሱ ቀበር ላይ እያለን የአድማ በታኝ ፖሊስ መኪና ፓትሮል መኪና ይዞ መቃብሩ ቦታ ላይ ልክ እኛ አዶላ ውዩ ከተማ መካነ ኢየሱስ ቤተ ክርስቲያን የቀብር ስነ ስርዓት የተካሄደው እዛ እያለን መጥቶ ህዝቡን አፍራርቶ እንደውም የልጁ ቤተሰብ የሆኑና ሌሎች ወጣቶች ለቅሶም ቲቶ አፋል ላይ እየተንከባለሉ እሪ እያሉ እያለቀሱ የነበሩት በቃ እነዚያን ሰዎች ሳዩ ግር ብሎ ተነስቶ እንደገና እርስ በርስ ነገሩ እንዲቀዘቅዝ አድርጎ እንደገና ወደ መቃብሩ ፊታቸውን አዙሮ ሄዱ። ከዚያ አለፍ ስሉ ልጁ የባጃጅ ሾፌር ነበረ። የከተማ ባጃጅ ሾፌሮች ጠቅላላ ለቀብሩ ሊመጡ ስሉ በመሀል ላይ ደብድበዋቸው የቆሰሉም አሉ ይባላል። እንደዚህ አይነት ሁኔታ ላይ ነው ያሉ ነው። ይሄ ዛሬ ነው የተፈጸመው፣ ይሄ የሚነግሩኝ ነገር። አዎ ስድስት ሰዓት ላይ ነው የቀሚን ስነ ስርዓት የተካሄደው የተካሄደ እና ይሄ ሲሆን ዛሬ የደረሰ የከፋ ጉዳት አለ ማለት፣ በህይወት ላይ የደረሰ ጉዳት ወይም በአካል ላይ የደረሰ ጉዳት አለ የለም? ቀልትልን ብቻ ነው የነበረ። የታሰሩ ሰዎች ሳሉ በእርግጥ አላየሁም፣ የታሰሩትን አላየሁም። ይደበድባቸው ሁለት ልጆች ታስሯል። ቁስሎም ወደ ሐኪም ቤት አዶላ ሆስፒታል ሄዱ አሉም ይባላል። እኔ በእርግጥ አላየሁም። ለራሴም ውጣ ብዬ እንዳልሄድ እንትን እያሉኝ ነው ውራቸው። ስጋቱ አድማ በታኝ ፖሊስ፣ የኦሮሚያ ፖሊስ፣ መከላከያ በፈረጣየት በፓትሮል ከተማውን እያዳረሱ በቃ እያደኑ ነው ያሉት ዙራውን መከላከያ አጥሮታል። እነዚያ ሁኔታ ላይ ነው ያለው። በእርግጥ የሞተ የቆሰለ አላየው። አንድ የምዕራብ ጉጂ ዞን ፖሊስ ባልደረባም ሁኔታውን በቅርብ እንደሚያውቁ ገልጸውልኛል። ለደህንነታቸው ሲባል ስማቸውን አንጠቅስም፣ ድምጻቸውም ተቀይሯል። የዱላ ሁኔታ መከላከያዎች በብዛት ገብተዋል፣ ዛዝም ገብተዋል እና ሁሉም ዳርዳር ይዞ ነው የሚቀመጠው። ስራቻ ነው ያለበት ከተማተናና ከትላንትና ወዲያ ትንሽ ይሻልናል፣ ግን ፍራቻ አለባቸው። ሰዎች ላይ ፍራቻ አለባቸው። ፍራቻው ምንድን ነው? ምን ይሆናል የሚል ነው። ከዚህም በፊት የተከላከሉት ሰው ስለሚመጡ በአሁንም ስለሚገሉ እኛንም የሚገሉናል ይመስናሉ በሚባል በጣም ጠርቷል። እንዳንደ ኮሌጅ እዛ የነበረው ተማሪዎች ወደ ቤት ገብተዋል። እሺ፣ ኮሌጅም ተዘግቷል በአሁን ሰዓት። ትናንት የማዕድን ነዳጅና የተፈጥሮ ጋዝ ሚኒስቴር ለለገደምቢ የወርቅ ማምረት ፈቃዱን እንደማያራዝም አስታውቆ ነበረ ይሄ ምንድን ነው በሰው ውስጥ የፈጠረው ስሜት አለ የፈጠረው ስሜት ህዝቡን ለጊዜው ያረጋጋል እንጂ በህዝቡ ውስጥ ያለው ስሜት ዘላቂ መፍትሄ የሚሰጥ አይመስለንም ለጊዜው እኛን ለማረጋጋት የተደረገ ነገር ይመስለናል እንጂ ከነካቶ የሚያቆሙት አይመስለንም ከነካቶ የማይቆም ከሆነ እና ለጊዜ እኛን አረጋግቶ ወደዛ የምመለሱ ከሆነ እንዳለ ዘርማንዘራችን እዛ ያልቃል እኛ እዛ አካባቢ ያሉት የሚወለደው ልጆች ሽባ ናቸው። አጥንት የላቸውም። አንዳንዱ እግሩ ተንሻፎ ነው የምወለደው። አንዳንዱ ማጅራት የለውም ማጅራቱ ተንሻፎ ነው። እንትን የምለው እንዳለ ጎባጠ ነው። በቃ እንደ ባብ ነው የሚሄዱት። ይሄ ነገር ካልቆመለን በፍጹም ሀገሪቷን እንደማትረጋጋ ብሎ ነው ይዞ ትምላ። እርስዎ እንግዲህ እዛ ባለስልጣናቱን በስራው ምክንያት ቅርበት ስላለዎት ያለውን ሁኔታ እርስዎ ይገነዘባሉ። እና ምንድን ነው የሚመስለው? በባለስልጣናቱ መካከል ያለው ስሜት ይሄንን የሰውን እንቅስቃሴ ንቅናቄ አስመልክቶ አሁን የባለስልጣናቱ ስሜት በሁለት ቦታ የተተካፈለ ነው። አንደኛ ለህዝብ የሚቆረቆሩት ከህዝቡ ጋር ነው ስሜታቸው ያለው። ይሄ ነገር እንዲቆምና ያከም ቃል ዘች ቦታ ላይ እንዳይጠቀሙ በብዛት ፍላጎት አላቸው። የራሳቸውን ጥቅም የሚፈልጉትና ከፋብሪካ ጋር ያለ ግንኙነት ያላቸው የተወሰኑ ባለስልጣናቶች አዝርቃ እንዳይቆሙ ነው የሚፈልጉት። በሁለት ተካፍሎ ነው ባለሥልጣናት። የለገ ደንቢ ወርቅ ማምረቻና የሚድሮክ ባለሥልጣናት ሰውን አለማነጋገራቸውን የጠየኳቸው የአካባቢው ነዋሪዎች ገልጸውልኛል። የመከላከያ ሚኒስትሩ አቶ ሞቱማ መቃሳ ወደ ሻኪሶ ሄደው ጉዳዩን ለመፍታት መሞከራቸውን ነግረውኛል። የአንገዋዩ ወረዳ አስተዳዳሪ አቶ ደስታ ጨሪ ለባልደረባ የመለስካቸው አምሀ ትናንት እንዲህ ብለው ነበር። እኛ በራሳችን በኩል ህዝብ የራሱን ድምፅ በተገቢ ሁኔታ ለመንግስት እያሰማ ነው። የምናካሄደው የጥያቄም በሰላማዊ በኩል ማሄድ እንዳለበት ነው። ህዝቡም በሪክሻ ሶ ተረባክሾ እንዳይራበት የሰው ህይወት በሚያጠፋ መልኩ ሳይሆን በትክክል ጥያቄው መጠየቅ አለበት። ያው ይሄን መንገድ አይዘን እኛን በስርዓት መንግስት መመለስ ልምችል የመንግስቱ ምላሽ እንጠብቃለን። እስከዛ በትዕግስት በትዕግስት መጠበቅ አለብን። የሆነ የምንለው ግን የኢትዮጵያ መንግስት ይህን ነገር ላይ አስቸኳይ መፍትሄ መስጠት አለበት። የሰው ህይወት እየጠፋበት ስለሆነ አፋጣኝ አፋጣኝ ምላሽ መሰጠት አለበት። ይሄን ብቻ አይደለም፣ አዶላ ኢንተርፕራይዝ ራሱ የሚባል አለ። እኛ አካባቢ ብዙ አመታት እየሰራ ነው የቆዩት። አሁንም እስከ ዛሬ ድረስ የሚጠቀሙት የቆዩት መርኩሪ መሬት ውስጥ ነው አለ። ከውሀ ጋር እየጠጣ ነው። እሱ ራሱ ያው መፍትሄ እንዳገኝ ነው እየተባለ ያለው እኛም እያል ያለ ነው። አብዛኛ ኬሚካል ጋር የተያዘ ችግር መፍትሄ የማግኘት ያለበት ነገር ስለሆነ በፍጥነት ምላሽ መሰጠት አለበት ነው። የሚድሮክ ኢትዮጵያን ከፍተኛ ባለሥልጣናት ለማግኘት ዛሬ ያደረግኳቸው ጥረቶች አልተሳኩም። የክልሉን የአካባቢ ጥበቃና ኢንቨስትመንት እንዲሁም የማዕድን ነዳጅና የተፈጥሮ ጋዝ ሚኒስቴርንና ሌሎችም የሚመለከታቸውን ባለሥልጣናት ለማግኘት እየጣርንን ለሚድሮክ ጎልድ ወርቅ የማውጣት ፈቃድ መሰረዙን ማዕድን ሚኒስቴር ትናንት አስታውቋል። የአዶላ ዋዩ ከተማ ምክትል ከንቲባ አቶ ጫላ ዋሬና የከተማይቱ አስተዳደር የኮሚኒኬሽንስ ባለሙያ እስር ላይ እንዳሉ መሆናቸው የአዶላ ዋዩ ከተማ ምክትል ከንቲባ አቶ ጫላ ዋሬና የከተማይቱ አስተዳደር የኮሚኒኬሽንስ ባለሙያ እስር ላይ እንዳሉ መሆናቸውም ተገልጿል።